The Voice of America. ከቤኒሻንጉል ጉምዝ ክልል ካማሺ ዞን በሎ ጃንፎ ወረዳ በግጭት ምክንያት ከመኖሪያቸው የተፈናቀሉ አምስት መቶ ሀያ ሰባት አባወራዎች ባህር ዳር ከተማ ጊዮርጊስ ቤተ ክርስቲያን ውስጥ በልመና ላይ እንደሚገኙ በተወካዮቻቸው አማካይነት ለአሜሪካ ድምፅ ገልጸዋል። በእርሻ በከብት ማርባትና በንግድ ሥራ የተዳደሩ የነበሩ ቁጥራቸው የበዛ ወጣቶች፣ እናቶችና ሕፃናት ጭምር በቤተ ክርስቲያኒቱ ቅጥር ግቢ ውስጥ ተጠልለው እንደሚገኙ ተናግረዋል። የአማራ ክልል መንግሥት እንዲያቋቁማቸው ጥያቄ ቢያቀርቡም የሚሰማቸው አለማግኘታቸውን በመግለጽ አማረዋል። ጽዮን ግርማት ተጨማሪ አላት። የምንገኘው በባህር ዳር ከተማ ቅዱስ ጊዮርጊስ ቤተ ክርስቲያን ግቢ ውስጥ ነው ሲሉ በስልክ የነገሩን በአማራ ክልል የተለያዩ ቦታዎች ተወልደው ከሀያ ና ከዛ በላይ ዓመታት በቤንሻንጉል ጉሙዝ ክልል ከማሼ ዞን በለው ጃፎይ ወረዳ ውስጥ ኑሮ መስርተው ሲኖሩ እንደነበር ይገልጻሉ። ያነጋገርናቸው ሰዎች እንደሚሉት ጥቅምት አስራ ሰባት ሁለት ሺ አስር አመተ ምህረት አንድ የቤንሻንጉል ክልል ተወላጅ ነዋሪ ሕይወቱ አልፎ በመገኘቱ ግድያው የተፈጸመው በአማራ ክልል ተወላጆች ሊሆን ይችላል በሚል ጥርጣሬ ጥቃት እንደተፈጸመባቸው ነው። ከተፈናቃዮቹ አንዱ የሆኑት አቶ አበባው ጌትነት ወደ ኋላ ወደ ጥቅምት ወር ተመልሰው ለመፈናቀላቸው ምክንያት የሆነው ግጭት አደረሰ ያሉትን አደጋ ያስረዳሉ። መቶ አርባ ዘጠኝ የተቃጥሏል አስራ ሶስት ሺህ ብናል ዘጠኝ ሲቀበሩ

የተቃጠሉና 49 ሰዎች አዲስ አበባ ጥቁር አንበሳ ሆስፒታል ገብተው እንደታከሙ ነው። ከዚህ ግጭት በኋላ ከፌዴራል የተላኩ የጸጥታ አካላት በመካከል በመግባታቸው ለተወሰነ ጊዜ ግጭቱ ጋብ ቢልም ኑሯቸውን መቀጠል ስላልቻሉ ቀያቸውንና ንብረታቸውን ጥለው ወደ ተወለዱበት አማራ ክልል በተለያየ መንገድ ተጓጉዘው የክልሉ መንግስት ዋና ጽህፈት ቤት ወደሚገኝበት ባህር ዳር ከተማ መግባታቸውን ነው። ወይዘሮ ፋንታነሽ ሌው እርሳቸውና ባለቤታቸው የእርሻ ስራ እየሰሩ አምስት ልጆቻቸውን ያሳድጉ እንደነበር ገልጸው አሁን ግን ምክንያቱን ያላወቁት ግጭት ተነስቶ ከቤንሻንጉል ቤታቸውን ጥለው ባህር ዳር ቤተ ክርስቲያን ደጅ በልመና ላይ እንዳሉ ገልጸውልናል። ለሁሉም ሀብቱን ንብረቱን በቃ የሳር ቤትን በሙሉ ወድሟል። ቆርቆሮ የሰሩትም እየጣሉ ነው፣ እየተባረሩ በየቃ ሰው ይርሶለኩ እየጣሉ ነው። ልጆቻቸውን ያወጡና ሚስቶቻቸውን ያወጡ እ እዚ የቀረሱ የለም። ስራ ላይ እንደዋል ሆኖ ማታ ላይ ነ ጌታ ማታ ላይ ስገባ ስራ እንደዋል እርብሻ ሆኖ ከተማ ላይ እርብሻ ሆኖ አገኘሁት። ከዚያ በኋላ ልጆችን ይዤ ሽሸት ነው ወጣው። ሚስት ልጆች አሉ ያው ከኔ ጋራ ስድስት ባለቤቱ ጋር ሰባት ነበር ባለቤት ደሞ ሲወድን በቃ አሉ አለስማ ብሎ ጥበበት ሜና ነው ሄደ። ልጆች ከኔ ጋር ናቸው። ሁለታውን እዚህ ሁለቶችን ይዛቸዋለ ሶስቶችን ያው ከዘምር ላይ ነው ያቸዋለ። አቶ አበባው ጌትነት ተፈናቃዮቹ ቤንሻንጉልን ለቀው ባህር ዳር ከተማ የገቡበትን ሌላውን ምክንያት ሲገልጹ ከዚህ ቀደም በ1995 በ2000ና በ2003 ዓ ም በተመሳሳይ ግጭት ተከስቶ ነገሮች እንዲረጋጉና ተመልሰው እንዲሰፍሩ መደረጋቸውን ጠቁመው በየጊዜው የሰው ህይወት እየገበርን ሰርተን ያፈራ ነውን ንብረት እየወደመ የምናሳድጋቸው ልጆች ከትምህርት ገበታቸው እየተፈናቀሉ የምንኖር በቃ ወደ ተወለድንበት ክልል ተመልሰን ሰርተን እንኖር ብለን ነው ብለዋል። የአማራ ክልል መንግስት በቤንሻንጉል ሁኔታዎች ስለተረጋጉ ወደ መኖሪያቸው እንዲመለሱ፣ እሱ አያዋጣንም የሚሉ ከሆነ ደግሞ ወደ የትውልድ ቀያቸው ሄደው ከማህበረሰቡ ጋር ተቀላቅለው ስራ ፈጥረው እንዲሰሩ እንጂ ከመንግስት የሚደጎም ነገር እንደሌለ ተነግሮናል ይላሉ የተፈናቃዮቹ መከራከሪያ ደግሞ በአንድ ሀገር ውስጥ ተዘዋውረው ሰርተው ያፈሩት ንብረት በህገ ወጥ መንገድ ከወደመ ተጠያቂው መንግስት ስለሆነ መንግስት ሊያቋቁመን ይገባል የሚል ነው አስራ ሰባት ጀምረን እስከ ታህሳስ ድረስ ያው በተለያየ ሀይል እየታገዝነ ቦታው ላይ ነበር ከዚያ ግን አካባቢ ልቀን ወጥን በባህር ዳር ናርሰ መሰዳት ታህሳስ ስምንት ቀን ደብዳቤን ያስገባነ የተፈናቀንበት ምክንያት ጀምረን ያው ከነ አቤቱታችን አስኮሪያ ነበር ሰርቲፊኬት ልናገኝ አልቻለም። ከዛ እስከ አሁን ድረስ መልስ እየጠየቅነ ነው። አሁንም የክልሉ መንግስት ግን ፍቃድ የጠየቅነውን ጥያቄ ሊመልስልን እና ፍቃዳችንን ሊፈጽምልን አመቻለን። እርዳታ ያደረግ አይደለንም። የቤተ ክርስቲያናት እየረዳችን ነው የምንገኘው። አቶ አበባው ተፈናቃዮቹ ባህር ዳር ሲደርሱ በአባይ ማዶ የምግብ ዋስትና ግቢ ተጠልለው እንደነበር ከዚያም በሁለት የተለያዩ ቤተ ክርስቲያኖች ገብተው እንደተባረሩና ና በመጨረሻ ግን የቅዱስ ጊዮርጊስ ቤተ ክርስቲያን እንደተቀበላቸው ይገልጻሉ። በቅዱስ ጊዮርጊስ ቤተ ክርስቲያን ሂደን የክልሉ ከአቶ ያርኩ ነው ዋና

የክልል ኩረት ረሰ መተዳደር ስለሌለ የተወሰነ ቀን ጠብቁኝና በዚህ በዚ በቤተክርስቲያን ተጠልላችሁ ቢያንስ መፍትሄ እንድታገኙና እኛም ከመንከሉ ጋር በመሆን ከእግዚአብሔር ጋርም እንቸገራለን፣ እንጠይቃለን ያው በጊዜው ግን በቤተክርስቲያን ተጠላችሁ ቆዩ እና እጠይቅላችኋለሁ እስከ ሶስተኛው ዘን ድረስ ሂዜ ጠይቃለሁ የሚል ቃል ነው የሰጡን። ሌላዋ ተፈናቃይና የአንድ ልጅናት መሆኗን የገለጸችልን ወይዘሮ ሀገር ይጥል አሁን በእርሻ በከብት ማርባት በንግድ ስራ የተዳደሩ የነበሩ አብዛኞቹ ወጣቶች በድንገት ተፈናቅለው ህይወታቸው ወደ ልመና ተቀይሯል ብላለች። ቦታ ሰጦ ማፍሩ ሁሉም ወጣት ነው ያለው ያሰፍረና ሰርጠ ምድለወቅ

ከዚህ በኋላ ወደ ቤንሻንጉል ክልል ተመልሰን መኖር ስለማንችል የአማራ ክልል መንግስት የወደቅንበትን ችግር ተረድቶ ያቋቁመን የሚል ይህንን ጥያቄያቸውን ይዘን የአማራ ክልላዊ መንግስት የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ጋራ በተደጋጋሚ የስልክ ሙከራ አድርገን ስልካቸውን ስለማያነሱ ምላሻቸውን ማግኘት አልቻለም። በተጨማሪም የቤንሻንጉል ጉሙዝ ብሔራዊ ክልላዊ መንግስት በጉዳዩ ላይ የሚሰጠው ምላሽ ለማግኘት የክልሉ ፕሬዚዳንት አቶ አሻድሌ ሀሰን የእጅ ስልክ ላይ ሙከራ አድርገ ማድረገን ነበር፤ የእርሳቸው ስልክ አይነሳም። ሙከራችንን እንቀጥላለን፣ ምላሻቸውን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ